በወለጋ በኢሉ አባቦር እና በጅማ የተለያዩ አካባቢዎች የምርጫ ዘመቻ ሲያካሄድ የነበረ የፌዴራላዊ ዲሞክራሲያዊ መድረክ ቡድን ትናንትና ና ከትናንት በስቲያ በአካባቢው የፀጥታ ኃላፊዎችና እና የገዢው ፓርቲ ደጋፊዎች ባሏቸው ሰዎች ተከታታይ ጥቃቶች እንደተፈጸሙበት የቡድኑ መሪ የሆኑት አቶ በቀለ ገርባ ለቪኦኤ ገልጠዋል። ሁኔታውን እያጣሩ መሆናቸውን የኦሮሚያ ምርጫ ቦርድ ሊቀመንበር አምባሳደር ዲሳሳ ድሪብሳ ገልጠዋል። አቶ በቀለንና አምባሳደር ዲሳሳን የኦሮምኛ ዝግጅት ክፍላችን ባልደረባ እና ሙዳ እንዲ አነጋግሯቸዋል። ዘገባውን ሰለሞን አባተ እንደሚከተለው አዘጋጅቶታል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ በቀለ ገርባ የሚመሩት ቡድን የፓርቲያቸውን የምረጡኝ ቅስቀሳ ለማካሄድ በወዲያኛው ቅዳሜ ተንቀሳቅሶ በነቀምት በግንቢ፣ በደምቢ ዶሎ ቅስቀሳዎችን ማድረጉን ገልጸዋል። በሦስቱም ስብሰባዎች ላይ ብዙ ቁጥር ያለው ሰው እንደተገኘና በተለይ ወጣቶች በከፍተኛ ፍላጎት ስብሰባውን መካፈላቸውን፣ ድጋፋቸውንም እንደሰጧቸው ተናግረዋል። አቶ በቀለ ጉደር ላይም ከፓርቲው መሪ ከዶክተር መረራ ጉዲና ጋር ሆነው በተመሳሳይ ሁኔታ ስኬታማ ውይይት ማካሄዳቸውንና ወደ ነቀምት ተመልሰው አርጆ ላይ ስብሰባ ማድረጋቸውን አመልክተው ስብሰባው ከተጠናቀቀ በኋላ ጥቂት ወጣቶችን በማሰር የአካባቢው ባለስልጣናት ለማስፈራራት ሙከራ ማድረጋቸውን ጠቁመዋል። በስራቸው ወቅት ከአርጆ በስተቀር ብዙም ጫና እንዳልተደረገባቸው የተናገሩት አቶ በቀለ ትናንት በስቲያ የገጠማቸውን ግን የሚያስገርም ብለውታል። አቶ በቀለ ሙሉውን ሁኔታ በዝርዝር ያስረዳሉ። የምርጫ ዘመቻውን እኔ ያለሁበት ቡድን የጀመረው ነቀምት ነው። ቅዳሜ ዕለት ምናልባት ከአንድ ሳምንት በፊት ነው። ከዛ በኋላ እንዲህ ከተማ ላይ አካሂደናል። በዛውም አንድ ቀን አልፈን ደምቢዶሎ ላይ እንደዚህ ተመሳሳይ ከፍተኛ ህዝባዊ ስብሰባ አድርገናል። በሶስቱም ስብሰባዎች ላይ እጅግ በጣም በርካታ ቁጥር ያለው ሕዝብ በተለይም ወጣቱ በከፍተኛ ፍላጎት መቶ ስብሰባችንን ተካፍሏል፣ ውይይታችንን አዳምጧል፣ ድጋፉንን ሰጥቶናል። ከዛ በኋላ ጉደር ላይ ዶክተር መረራ ጋራ እንደዚሁ ትልቅ ስብሰባ አካሂደናል። እሱም በጣም ውጤታማ ነበረ። እጅግ በጣም ብዙ ወጣቶች የተገኙበት ነበር። ከዛ በኋላ ተመልሰን ወደ ነቀምት መተን አርጆ ላይ በትናንትና ሁለት ስብሰባ አድርገናል። ስብሰባውን ከጨረስን በኋላ ጥቂት ወጣቶችን በቁጥጥር ስር በመዋል ትንሽ ማስፈራራት ብጤ አድርገው ነበረ ፖሊሶች። ከዛ ውጪ ምንም የደረሰብን ጫና የለም። ለማንኛውም እስካሁን ያደረግናቸው ስብሰባዎቹ በሙሉ በጣም ስኬታማ እንደነበሩ ነው እኔ መናገር የምችለው። ነገር ግን በዛሬ እለት ያጋጠመን እጅግ በጣም የሚያስገርም ሁኔታ ነው ያጋጠመን። ይህም ደግሞ በደሌ ከተማ ላይ ጠዋት ከ ከነቀምት ተነስተን ወደ በደሌ ወደ ሁለት ሰዓት ሶስት ሰዓት አካባቢ ደርሰን ነበረ። የምናቀናው ወደ ሌላ ከተማ ነበረ። ነገር ግን ግረ መንገዳችንን የመንገድ ላይ ቅስቀሳ ሰርተን ለማለፍ ነበረ። በቦታው እንደደረስን ከፍተኛ ስብሰባ እንዳለ ተነገረን። አንዳንድ መንገዶች የተዘጉ ለኛ ክፍት ሊሆኑ እንደማይችሉ፣ ከስብሰባው መጠናቀቅ በኋላ ግን ብዙ ሊጠቀምባቸው እንደምንችል ህዝቡን መቀስቀስ እንደምንችል ተነገረን። ስለዚህ ከተማው ውስጥ ቆየን። ከተማ ውስጥ ቆይተን ስብሰባው አለቀ ተባለ። ስብሰባው ካለቀ በኋላ ህዝቡ ወጣ። የወጣው ህዝብ እኛ ቅስቀሳ እናደርግ ወደ ነበረበት አካባቢ ግልብጥ ብሎ መጣ። ህዝቡ በጣም ከፍተኛ የሆነ ድጋፍ ሰጠን። እኛ የምንናገረውን ለመናገርም በጣም ከፍተኛ ጉጉትና ፍላጎት ነበረው። በዚያ መሰረት አንዳንድ መፈክሮችን እያሰማ፣ እየጨፈረ፣ እየዘፈነ ፓርቲያችንን እየደገፈ ለእኛ ድጋፉን መስጠት በሚጀምርበት ጊዜ ገዢው ፓርቲ በጣም ተደናገጠ። ከመደናገጡ የተነሳ ደግሞ በጣም ተበሳጨ። ስለዚህ አንዳንድ እርምጃዎችን ለመውሰድ ተገደደ። ከእነዚህ እርምጃዎች አንዱ የደረሰብን ድብደባ ነው። ድብደባው የተከናወነው እንዴት ነው? በመጀመሪያ የተከለከሉ መንገዶች ተብለው መጀመሪያ እንዳናልፍባቸው ተከልክለው የነበሩ መንገዶች እዛ አካባቢ ስንደርስ አሁን መንገዱ ተለቋልና ግቡ ተባል። ከዛ ወደ መንገዱ ገባን፣ ህዝቡ እንቀሰቀስን። ተመልሰን ስንመጣ ግን በዚህ መንገድ ለምን አለፋችሁ? ሁከት ለመፍጠር ነው፣ ሽብር ለመፍጠር ነው በዚህ በኩል የመጣችሁት፣ ስለዚህ ከመኪና ውረዱ የሚል ነገር መጣ። ሹፌራችን ከመኪና እንዲወርድ ተደረገ። እሱን አዞ መኪናውን ይዞ የመጣ ሌላ ልጅ ነበረ፣ እሱም ተደበደበ። ይሄ ሁሉ ሲሆን እኔ መኪና ውስጥ ነበርኩኝ ከመኪናም አልወረድኩም ነበረ የነበረውን ሁኔታ ለመቅረጽ ሙከራ አድርጌ ነበረ በሞባይል ነገር ግን ሞባይል ከፊት ሳወጣ ያየ አንድ ፖሊስ መጥቶ እንዳልቀርጽ ሲከለክለኝ የተውኩት እንደዛም ሆኖ ግን ቀርጸሃል፣ ስለዚህ ሞባይሉን መስጠት አለብህ አለኝ። ሞባይሉን ስላልቀረጥኩበት ፎቶም ስላላነሳውበት ልሰጠህ አልችልም አልኩት። ነገር ግን ሞባይሉን ከጅ ነጠቀ፣ እኔንም በጥፊ መታኝ። ከዛ በኋላ ጎትተው ሶስት አራት ሆነው ወደ ፖሊስ ጣቢያ ወሰዱን። ፖሊስ ጣቢያ ከወሰዱኝ በኋላ አንድ የሲቪል ልብስ የለበሰ ሬዲዮ መገናኛ የያዘ ሰው መጣ። ከዛ በኋላ ምንም አላናገረኝም፣ ምንም አላለኝም። መጣ መታኝ፣ ጫማዬን አስወለቀኝ። ጫማዬን ካስወለቀኝ በኋላ እግሬን መቶ ወይም ረግጦ ሊጥለኝ ሞከረ። አጋጣሚ የሆነው ግን ሰውየው ትንሽ አቅሙ ለዛም ያላበቃው ነበረ። ለማንኛውም ከፍተኛ የሆነ መንገላታትና ድብደባ ነው የደረሰብን። የተፈነከተ ሰው አለ። ብዙ ዱላ፣ ድብደባ የደረሰበት አለ። ይህ ሁሉ ሆኖ ከስድስት ሰዓት እስከ አስር ሰዓት ፖሊስ ጣቢያ ውስጥ ታስረን ቆየን። የመጨረሻ ላይ ሞባይላችንን የነጠቁንን ሞባይልን ሰጡን። ከአስር ሰዓት በኋላ ለቀቁን ማለት ነው። ከቀኑ ስድስት ሰዓት እስከ አስር ሰዓት ታስረው መቆየታቸውን የጠቆሙት አቶ በቀለ ገርባ ትናንት ረቡዕ ጅማ ከተማ ላይ ሊያደርጉ አቅደው የነበረውን ስብሰባ ጠቅላይ ሚኒስትሩ የሚገኙበት ስብሰባ እንደሚካሄድ በገዢው ፓርቲ ሰዎች ስለተናገራቸው በምትኩ ወደ አጋሮ ተጉዘው እዚያው ሲቀሰቅሱ ውለው ጠቅላይ ሚኒስትሩ ይገኙበታል የተባለው ስብሰባ እንዳለቀ ጅማ ላይ ለመቀስቀስ መሞከራቸውን ተናግረዋል። ስብሰባውን ከቀኑ ስምንት ሰ ሰዓት አንስቶ እስከ አስር ሰዓት አካባቢ አካሂደው በሰላም ከተጠናቀቀ በኋላ ወጥተው ወደ አዲስ አበባ እየተመለሱ ሳሉ ስማቸውን በዝርዝር የሚያውቋቸው የፌዴራል ፖሊስ እና የአካባቢው ባለሥልጣናት መንገድ ዘግተውባቸው እንዳስቆሟቸው በቅርቡ ከእስር የተፈቱት የኦፌኮ መሪ አቶ በቀለ ገርባ ገልጸዋል። እስኪ አቶ በቀለ ትናንት ተፈጠረ ያሉትን ያጫውቱን። እና ሮብለት በፕሮግራማችን መሠረት ጅማ ከተማ ላይ አንድ ሕዝባዊ ስብሰባ ልናደርግ አስበን ነበረ። ነገር ግን ጠዋት ላይ ገዢው ፓርቲ ጠቅላይ ሚኒስትሩ የተገኙበት ስብሰባ እንደሚያካሂዱ ስለተነገረን እኛ በምትኩ ጠዋት አካባቢ ወረዳዎች ላይ ወርደን አጋሮ አካባቢ ሰርተን ከሰዓት በኋላ ወደ ጅማ ልንመለስ አቅደን፣ በዛው መሠረት ወደ አጋሮ ተመልሰን አጋሮ ስንሰራ ውለን እነሱ ሲጨርሱ እኛ ደግሞ ወደ ጅማ መጣን ማችንን ለማካሄድ ሙከራ አድርገን ነበረ። በዛው መሰረት ብዙ ተጽዕኖ ተደርጎ ብዙ ሰው እንዳይገኙ የተደረገ ከመሆኑ የተነሳ ብዙ ሰው ሊገኝልን አልቻለም። ነገር ግን ባገኘናቸው ሰዎች ስብሰባውን ከስምንት ሰዓት ጀምሮ አካሄድን ስብሰባው በጥሩ ስነ ስርዓት የተጀመረ እና ያለምንም ሁከት ያለምንም ረብሻ ያለምንም ችግር የተጠናቀቀ ፖሊሶችም የታዘቡት ሌሎችም አካላት እነሱ ያላኳቸው ሰዎችም በውስጡ ተገኝተው የተገነዘቡት ነገር ነው በስብሰባው ላይ አንዳች ህገወጥ ነገር አልነበረም የተነሳ ሁከት አልነበረም የተፈጠረ ችግርም አልነበረም አስር ሰዓት ጥቂት ደቂቃዎች ሲቀር ስብሰባችንን እናጠናቀን ከነበርንበት የስብሰባ ቦታ ወጣን። ልክ ከዛ እንደወጣን የፌዴራል ፖሊስ መኪና ተከትሎን ወጣ። ይሄ የፖሊስ መኪና እኛን የሚከታተል መሆን አለመሆኑን ለማወቅ አደባባዩን ሁለት ጊዜ መዞር ነበረብን። ሁለት ጊዜ ስንዞር እነሱም ሁለት ጊዜ ከኛ ጋር ስለዞሩ ያው እኛን እንደሚከታተሉ ተረዳን። ከዛ በኋላ እንግዲህ አንዳች ሕገ ወጥ ነገር ባልፈጸምንበት ሁኔታ ሕግ አክብረን እየሰራን የሚያስፈራን ነገር የለም። ስለዚህ እኛ እንደዚህ የሚከታተሉን ከሆነ እዚህ አካባቢ አልጋ ለማግኘትን ስለምንቸገር ቀጥታ ወደ አዲስ አበባ ማምራት አለብን ብለን ወሰንን። ከዛ በኋላ ከተማውን ለቀን ወጣን። ከተማውን ለቀን ስንወጣ እነሱን ተከትለውን ወጡ። ስለዚህ ሹፌራችን ምቾት አልተሰማውም እኔ ትንሽ ከብዶኛልና። ይሄ ነገር ምንድን ነው የሚከታተሉ? ለምን አንጠይቃቸውም? የሚል ነገር ሲያነሳ መኪናውን አቆምንና ጠየቅናቸው። ምንድን ነው? ምን ችግር የተፈጠረ ችግር አለ ወይ? ለምንድን ነው የምትከታተሉን? የሚለውን ነገር ስንጠይቃቸው የቀዳችሁን ነገር ሁሉ ትሰጡን አላችሁ፣ እቃችሁንም መፈተሽ እንፈልጋለን የሚል ነገር ሰጥቷል። እና እንዴት አድርገን ነው የቀዳነውን ነገር የምንሰጣችሁ? እናንተ ወይ ካሜራ አምጥታችሁ መቅዳት ይገባችሁ ነበር። ከተፈለገ ነገር ግን በምን አይነት ሁኔታ እንደዚህ ولا البلاد تمشي في الالتفاف ما لم እነሱን አስከትለን ዝም ብለን ጉዞአችንን ወደ አዲስ አበባ ጀመርን። ትንሽ ኪሎሜትሮች ሄድ እንዳልን መኪናው ከኋላችን መጥቶ አለፈንና መንገድ ዘጋብን። መንገድ ተዘግቶ ወደ ጫካ ውስጥ እንድንገባ አስገደዱን። ሹፌሩም ፈራ። ስለዚህ ምንም አማራጭ ስላልነበረ ወደ ጫካ ውስጥ ገባን። ጫካ ውስጥ ገብተን መኪናውን አቆምን። ከዛ በኋላ ውረዱ ተባልን። እነሱን አስወርደው ቁጭ እንዲሉ አዘዟቸው። በታዘዙት መሰረት እነሱም ቁጭ አሉ። ከዛ በኋላ እንግዲህ ፍተሻው ቀጠለ። ወረቀት የተባለ ነገር በኪሳችን የያዝነው ነገር፣ አንዳንድ መረጃዎች፣ የታዛቢዎች ስም ዝርዝርና አድራሻ፣ አንዳንድ አስፈላጊ የሆኑ ሰነዶች ከምርጫው ጋር የተያያዙና በግልም በግል የያዝናቸው አንዳንድ ሰነዶች በሙሉ ሳይቀሩ እኔም ከእስራት የተፈታሁበት ወረቀት ጭምር ማለት ነው። አንዳች ወረቀት የተባለ ነገር ሳይቀር በሙሉ በጣት ሰው ጣሉ እዛው እንግዲህ ይህ ብቻ ሳይሆን መጽሀፍትም ይዘን ነበረ። አጋጣሚ እነዚህ መጽሀፍቶችም ወሰዱ። እኔ ሲዲዎችም አንድ ሲዲ ነበረኝ። የመዝሙር ሲዲ መንፈሳዊ ነበረ። እሱም ተወስዷል። አስገራሚው ነገር ወረቀቶቹ ብቻ ሳይሆኑ ማይክራፎናችንን እንዳይሰራ ለማድረግ ሽቦውን በጣጠሱት። መኪና ላይ የለጠፍነውን የራሳችንን አርማ፣ የድርጅታችንን አርማ እሱንም በጫጭ ቀውጣሉ። መጨረሻ ላይ አይኔ ላይ ያለውን መነጽር የማንበቢያ መነጽር ከአይኔ ላይ አንስቶ የአንደኛው ወንድማችን አይን እያየ አደቀቀው። ከዛ ፊቴ ላይ ወረወረ። ይህ ሁሉ ተደርጎ እኔ አንዳች ነገር መናገር አልፈለግኩም። ስለዚህ አንተን ነበረ ማለት መናገር ትንሽ አበሳጭቶታል። አንተን ነበረ መግረፍ አለ። አንተ ነበረ መግረፍ የሚል ነገር ተናገረ። እንደዛም ሆኖ ምንም ነገር አልተናገርኩም። ከዛ አድርጉ የተባለውን ለማድረግ ተገደድን። ካደረግን በኋላ የሚፈልጉትን ከወሰዱ በኋላ ሂዱ አሉን። ከዛ እኛ አስራ ሁለት ሰዓት አካባቢ ይመስለኛል ይሆናል። በግምት ምን ያህል እንደቆየን አናውቅም። ሞባይሎቻችንን ዘግተናል። ሞባይሎቻችን የያዟቸው ማናቸውም ዶክመንቶች ዲሊት እንዲደረጉ ተደርገዋል። ስለዚህ ምንም ነገር ሳንይዝ እኛ ወደ አዲስ አበባ ጉዞ ቀጠልን። አምሽተን አራት ሰዓት ሲሆን ወልቂጤ ገብተን አደርን። በማግስቱ ከወልቂጤ ተነስተን ወደ አዲስ አበባ መጣን። እኔም ወደ ቤቴ ወደ አዳማ አመራሁ ማለት ነው። አሁን ቤቴ ገብቼ ቤቴ ይገኛለሁ። ለመሆኑ እነዚህ ጥቃት አደረሱብን የምትሏቸውም ባለስልጣናት ታውቋቸዋላችሁ? ሰዎቹን እናውቋቸዋለን። ምክንያቱም እዛ አካባቢ ከተገኘን ጊዜ ጀምሮ በተከታታይ የሚታያይ ነበረ። እነሱ ይከታተሉ ነበረ፣ ይህም ደግሞ እናያቸው ነበረ። ስለምናያቸውም ደግሞ እነዚህ ሰዎች እነማን ናቸው ብለን የአካባቢውን ሰው እንጠይቅ ነበረ። ስለዚህ አካባቢው ሰው ይነግረን ነበር። አንደኛው ማክሰኞ ዕለት በደሌ ላይ የመታኝ እና የረገጠኝ ሰው እንደገና ደግሞ መነጽሬን ከዓይኔ ላይ አውጥቶ የሰባበረውና አንተን ነበረ መግረፍ ብሎት ይዙትብኝ የነበረው ሰው አባጌ የሚባል የ ፌዴራል ፖሊስ እዛ አካባቢ ያለው ፌዴራል ፖሊስ እንደሆነ ነው እየተረዳሁት። ሌላኛው መኪናውን ያሽከረክር የነበረው እና መንገድ የዘጋብን ወደ ውስጥ ወደ ጫካ ውስጥ እንድንገባ ያዘዘን ደግሞ ሸለመ የሚባል የደህንነት ኃላፊ እንደሆነ ነው የተረዳነው። ሶስተኛው እዛው ውስጥ የነበረ የእዛ አካባቢ በተለምዶ አልአዛር የሚባል ጦር አለ። የፌዴራል ጦር አካል ይላሉ፣ የፌዴራል ፖሊስ አካል። የዛ አዛዥ ነው ይባላል። ሰለሞን ይባላል እና እነዚህ ሶስቱ ናቸው እናውቃቸው ነበረ። መልካቸውንም በትክክል እናውቃለን። የስራ ድርሻቸውንም ደግሞ ህዝቡን ጠይቀን ተረድተናል ማለት ነው። ስለዚህ እነዚህ የታወቁ የሚታወቁ ሰዎች ናቸው። ስለተፈጠረው ሁኔታ ለመጠየቅ ባልደረባ የነሞዳንዲ ወደ ኦሮሚያ የምርጫ ቦርድ ሊቀመንበር አምባሳደር ዲሳሳ ድርብሳ ስልክ ደውሎ ነበር። ከትናንት በስቲያ ስለተፈጠረው ሁኔታ ይናገራሉ አምባሳደር ዲሳሳ። ይህንን ሰምቻለሁ፣ ስሞታው በስልክም ከመድረክ ፓርቲ ደርሶኛል። ሁኔታው ደረሰ እንደተባለ በኢሉ አባቦር የምርጫ ቦርድ አስተባባሪ ያለውን ችግር አጣርቶ እንዲያሳውቀን አሳስቤያለሁ። እነርሱ እንዳሉት ችግር ደርሶባቸዋል። ይጓዙበት የነበረ መኪና ተሰብሯል። ድብደባና ዝርፊያ ደርሶብናል ያሉት እውነት አይደለም ማለት አይቻልም። ጥቃቱ የተፈጸመው በአካባቢው የጥበቃ ሰዎች ሳይሆን በፌዴራል ኃይል መሆኑን አምባሳደር ዲሳሳ ድሪብሳ ጠቁመው፣ የትኛውም አካል በደል ቢፈጽም ግን ጉዳዩ ተጣርቶ ሕግ ፊት መቅረብ አለበት ብለዋል። አቶ በቀለ ገርባ ትናንት መንገድ ላይ ተፈጸመብን ያሉት ጥቃት አቤቱታ ገና እንዳልተነገራቸው አምባሳደር ዲሳሳ አመልክተዋል።